የተባበሩት መንግስታት ድርጅት አመታዊ ጉባኤ በመካሄድ ላይ እንዳለ ይታወቃል። በዛሬ ዕለት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ባሰሙት ንግግር የዓለም ድርጅትን የሰባ ዓመት ጉዞና የአባላቱ ኃላፊነትና ተሳትፎን አጉልተዋል። ባልደረባችን ሰለሞን አባተ በመንግስታቱ ድርጅት ጽሕፈት ቤት ይገኛል። እነሆ የመንግስታቱ ድርጅት እነሆ ድፍን ሰባኛውን ጉባኤውን እያከበረ ይገኛል። በዚህ ስብሰባ ላይ የተገኙ መሪዎች ቁጥር ድርጅቱ ከተመሰረተ አንስቶ ታይቶ የማይታወቅ ነው ተብሏል። እንደነ ቭላዲሚር ፑቲን አይነት መሪዎች፣ የሩሲያው ፕሬዚደንት ማለት ነው፣ ላለፉት አስር ዓመታት የጠቅላላ ጉባኤው ደፎችን ረግጠው አያውቁም። እነሆ ዛሬ ተገኝተዋል። እንዲያውም ሰሞኑን መሻከራቸው እየበረታ ሆድና ጀርባ የመሆናቸው አዝማሚያ እየጠነከረ ከሄደው የአሜሪካ አቻቸው ከባራክ ኦባማ ጋርም ዛሬ እዚሁ በመንግስታቱ ድርጅት ጠቅላይ መስሪያ ቤት ውስጥ ግንባር ለግንባር ተገናኝተው ይነጋገራሉ። በጉባኤው መክፈቻ ላይ ንግግር ያደረጉት ፕሬዚደንት ባራክ ኦባማ ይህ ግዙፍ ዓለም አቀፍ ተቋም የመንግስታቱ ድርጅት ባለፉት ሰባ ዓመታት የተሳኩለትንና ያለፈባቸውን መንገዶች ቆም ብሎ መፈተሽ ተገቢ መሆኑን ጠቁመዋል። ከሁለተኛው የዓለም ጦርነት አመድና አቧራ በኋላ ሊታሰብ የማይችለውን የአቶሚክ ኃይል የታዘበችው ዩናይትድ ስቴትስ የዚህ ጠቅላላ ጉባኤ አባላት ከሆኑ ብዙ ሀገሮች ጋር ሆና ሦስተኛ የዓለም ጦርነት እንዳይነሳ ከጠላቶቿም ጋር ጭምር በመስራት ስትጥር ቆይታለች። ዩናይትድ ስቴትስ አሉ ኦባማ፣ ይህንን ጥረቷን ስታደርግ የቆየችው ለሕዝባቸው ተጠያቂ የሆኑ ዲሞክራሲዎችን በመደገፍና በማጠናከርም ነው። ደግሞ ከትብብር ይልቅ ግጭቶችን በሚመርጡ ላይ ዋጋ የሚያስከፍል ማዕቀብን መጣል የሚችል ተቋምን በመፍጠር ነው። ይህ አሰራር የሁሉንም ሀገሮችና ሕዝቦች እኩልነትና ክብር የሚያረጋግጥ እንዲሆንም ነው ያከናወን ነው። ይህ የሰባ ዓመታት ሥራ ነው ብለዋል ኦባማ። ይህ አካል ሲሰራባቸው የቆዩ ምርጥ ሀሳቦች መሆናቸውን የገለጹት ኦባማ ይሁን እንጂ እነዚህ ሀሳቦች በብዙ ሲጨናገፉ መስተዋሉንም አስታውሰዋል። ከሰባ ዓመታት ለበለጠ ጊዜ የተካሄዱ አሳዛኝ ግጭቶች ቁጥሩ ሊገለጽ የማይችል ሰለባዎችን በልተዋል። ይሁን እንጂ እያዘገምንም ቢሆን በተሻለ ሁኔታ በጥንካሬና ተከታታይነት ባለው መንገድ የሚሰራ ዓለም አቀፍ ስርዓት ለመገንባት ስንጥር ቆይተናል። የዚህ ስርዓት ጥረት አንድም አልተጻፈም ወይም በበቂ ሁኔታ አልተነገረም ብለዋል። ለሰው ልጅ ነጻነትና ብልጽግና አቻ የሌለው እርምጃ እንድናደርግ አግዘውናል ብለዋል ኦባማ። በዓለም ሀያላን መካከል ዲፕሎማሲያዊ ንግግሮች እንዲቀጥሉና እንዲጠናከሩ የተባበሩት መንግስታት ድርጅት ጉልህ አስተዋጽኦ ማበርከቱን ተናግረዋል ፕሬዚደንቱ። ከቢሊዮን በላይ ሰው ከድህነት እንዲወጣ ያስቻሉ ግብሮች እንዲፈጸሙ ማድረጉንም አስታውሰዋል። ይህ ጥረት ሀያላን በደካሞች ላይ የእነርሱን ፍላጎት እንዳይጭኑ፣ የግለሰብ ነጻነት በሁሉም አህጉሮች ውስጥ እንዲጠናከር፣ ዴሞክራሲና ልማት እንዲሰፉ ለማድረግ መስራቱን ጠቁመዋል ኦባማ። ይህ እድገት የተጨበጠ ነው፣ ሊመዘገብ ይችላል። ህይወቶች እንዲድኑ ተደርጓል። ስምምነቶች እንዲፈረሙ፣ በሽታዎች እንዲሸነፉ፣ ለሰዎች ምግብ እንዲደርስ ለማድረግ ተችሏል። ይሁን እንጂ ዛሬ እየታዩ ያሉ አደገኛ ያሏቸው አካሄዶች ወደ ጨለማው የዓለም ስርዓት መልሰው ሊዘፍቁን እየተፍጨረጨሩ ናቸው ብለዋል። አምባገነኖች በየሀገሩ ሲወገዱ ስናይ አረመኔያዊ የሽብር መረቦች በክፍተቱ እየገቡ መሆናቸውን እንታዘባለን ብለዋል ፕሬዚደንቱ። ለልማት የምንጠቀምበት ቴክኖሎጂ በክፋት ኃይሎች የተሳሳቱ መረጃዎችን ለመበተን እየዋሉ መሆናቸውን ወይም ተቃውሞን ለማፈን ወይም ወጣቶችን በተሳሳተ አቅጣጫ ለመንዳት ሲውል እንደሚታዩም ጠቁመዋል። ዓለም አቀፉ የንግድ ስርዓት የድርድርና የመከራከርን አቅም እያታቀመ የእኩልነት መዛባትን እያስከተለ እንደሚታይም ጠቁመዋል። እናም ለእነዚህ ችግሮች መልስ ለመስጠት ዓለም ሊዘጋጅና ሊሰራ እንደሚገባ አሳስበዋል። ዛሬ በዓለማችን ውስጥ ለሚታዩ ችግሮች ብቸኛው መፍትሄ ትብብር ነው ብለዋል ፕሬዚደንቱ አበክረው። እኔ በዓለም እጅግ ሀያል የሆነ ታይቶ የማይታወቅ ጦር ሰራዊት መሪ ነኝ በሀገሬ ላይ ወይም በወዳጆቼ ላይ ጥቃት በተነሳ ጊዜ ይህንን ኃይል ከመጠቀም ወደ ኋላ አልልም። ይሁን እንጂ አማራጩ ኃይል አይደለም ብለዋል ፕሬዚደንቱ። በተጨማሪም የዓለም የዛሬ ታሪክ የሚያሳየው አምባገንን አገዛዞች ዘላቂ ወይም ጽኑ አለመሆናቸውን ነው ብለዋል። የዛሬ አምባገነኖች የነገ አብዮቶች ምክንያት ናቸው። ተቃዋሚዎቻችሁን ልታስሩ ትችላላችሁ፣ ሐሳብን ልታስሩ ግን አትችሉም። መረጃን የማግኘት ዕድልን ልትገድቡ ትችላላችሁ፣ ሐሰትን ግን ወደ እውነትነት ለመለወጥ ከቶ አይቻላችሁም። ሙስናን የሚያጋልጡትና በዓለም ዙሪያ የህዝብን ፍላጎት የሚያነሳሱት በአሜሪካ የሚደገፉ መንግስታዊ ያልሆኑ ድርጅቶች ሳይሆኑ ቴክኖሎጂው ማህበራዊው ሚዲያ ከዚያም በላይ ሰዎች እንዴት መተዳደር እንዳለባቸው ምርጫቸውን እራሳቸው የመስራታቸው ፍላጎት እየተጠናከረ መምጣቱ መሆኑን አመልክተዋል። ፕሬዚደንቱ በተጨማሪም ኢራቅና ሶሪያ ውስጥ እየታየ ያለውን ችግር አንስተው የወታደራዊና የፖለቲካ መፍትሄ በጥምር አስፈላጊ መሆኑን፣ ለስደቱ መፍትሄም አቻዎቻቸው እንዲረባረቡ ጠይቀዋል። ፕሬዚደንቱ በተጨማሪም ኢራቅና ሱሪያ ውስጥ እያታየ ያለውን ችግርም አንስተው የወታደራዊና የፖለቲካ መፍትሄ በጥምር አስፈላጊ መሆኑን ጠቁመዋል። ለስደቱ መፍትሄ አቻዎቻቸው እንዲረባረቡን ጠይቀዋል። ፕሬዚደንቱ ባደረጉት የአርባ ደቂቃ ያህል ንግግራቸው ስፋት ያላቸውን ዓለም አቀፍ ጉዳዮች አነሳስተዋል። ወደ ኋላ ከመጓዝ የምናተርፈው አንዳች ፋይዳ የለም ብለዋል። ፕሬዚደንት ኦባማ ሀገሮች እና መንግስታት ሰብአዊ መብቶችን እንዲጠብቁ ጠይቀዋል። ፕሬዚደንት ኦባማ የዓለም ሰላምና ደህንነት ሊረጋገጥ የሚችለው የጤና ጥበቃን በማጠናከር በልማት ንግድን በማስፋት እና በማሳለጥ የአየር ንብረት ለውጥን በመጋፈጥ እና በማሸነፍ በዚህም በዓለማችን የሚታየውን አለመረጋጋት በመቀነስ ነው ብለዋል። ፕሬዚደንቱ ለመሪዎቹ ባደረጉት ንግግራቸው ከፕሬዚደንቱ ቀደም ሲልም በጉባኤው መክፈቻ ላይ የተናገሩት የመንግስታቱ ድርጅት ዋና ጸሐፊ ባንኪሙን ይህ ጉባኤ የሚካሄደው የድህረ ሚሊኒየም የልማት ግቦች ንግግሮችና ስምምነቶች ታላቅ ተስፋን እየሰጡ ባሉበት ጊዜ መሆኑን ተናግረዋል። በዚህ የድህረ ሚሊኒየም የልማት ግቦች አጀንዳ አስራ ሰባት ግቦች መቀመጣቸውን አመልክተዋል። በአሁኑ ጊዜ ለሚታየው የእድገት ተነሳሽነት ቁልፉ ፈተና የገንዘብ ጉዳይ መሆኑን ሚስተር ባን አመልክተዋል። የአዲስ አበባው የተግባር አጀንዳ እና የበለጸጉ ሀገሮች ከአጠቃላይ ብሔራዊ ገቢያቸው ነጥብ ሰባት ከመቶውን ለመንግስታዊ የልማት ድጋፍ ለማዋል መወሰናቸው አስደስቶኛል። ይሁን እንጂ ይህንን ግብ የመቱ ሀገሮች ቁጥር ጥቂት ናቸው። ሌሎች ፈለጋቸውን እንዲከተሉ እጠይቃለሁ። ሚስተር ባን ካነሷቸው የዓለም የግጭቶች እና የስደት ችግሮች መካከል ለየመኑ ቀውስ ትኩረት የሰጡ ሲሆን ዛሬ ከሀገሪቱ ሕዝብ ሰማንያ ከመቶ የሚሆን ሀያ ሚሊዮን ሰው ለዕለት እርዳታ መጋለጡን ተናግረዋል። ለየመን ቀውስ ወታደራዊ መፍትሄ ጨርሶ የለም ያሉት ባንኪ ሙን ሳውዲ መሩ የአየር ድብደባ በአፋጣኝ እንዲቆም ጠይቀዋል። የሶሪያና የኢራቅን ጦርነቶችና የስደት ቀውስ ለመፍታት ቁልፉ በተለይ በአሜሪካ፣ በሩሲያ፣ በሳውዲ አረቢያ፣ በኢራንና በቱርክ እጅ ላይ መሆኑን በአጽንኦት ተናግረዋል። በዛሬው የቀትር በፊት ውለው የተባበሩት መንግስታት ድርጅት ሰባኛ ጠቅላላ ጉባኤ ላይ በሚደረገው ንግግር መርሃ ግብር ውስጥ የተያዙት የሩሲያው ፕሬዚደንት ፑቲን፣ የቻይናው ቺንፒንግ፣ እና የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ እንዲሁም የኢራኑ ፕሬዚደንት ሀሰን ሮሃን ይገኙበታል። ሰሎሞን አባተነኝ ከሰባኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ኒውዮርክ።